መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ ስድስት በረኞችም እንደዚህ ተመደቡ። ከቆሬያውያን ከአሳፍ ልጆች የቆሬ ልጅ ሜሱላም። ሜሱላም ልጆች ነበሩት፣ በኩሩ ዘካርያስ፣ ሁለተኛው ይዲኤል፣ ሦስተኛው ዮዛባት፣ አራተኛው የትኒኤል፣ አምስተኛው ኤላም፣ ስድስተኛው ይሆናን፣ ሰባተኛው ኤሊሆናይ! እግዚአብሔርም ባርኮታልና ኦቤድ ኤዶም ልጆች ነበሩት፤ በኩሩ ሸማያ፣ ሁለተኛው ዮዛባት፣ ሦስተኛው ዮአስ፣ አራተኛው ሳካር፣ አምስተኛው ናትናኤል፣ ስድስተኛው አሚኤል፣ ሰባተኛው ይሳኮር፣ ስምንተኛው ፒላት። ለልጁም ለሸማያ ደግሞ ልጆች ተወለዱለት ጽኑአንም ኃያላን ነበሩና በአባታቸው ቤት ሰለጠኑ። የሸማያ ልጆች ኦትኒ፣ ራፋኤል፣ ኦቤድ ወንድሞቹም፣ ኃያላን የነበሩ ኤልዛባድ፣ ኤሊሁ፣ ሰማክያ። እነዚህ ሁሉ የአቤድ ኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የኦቤድ ኤዶም ልጆች ስድሳ ሁለት ነበሩ። ለሜሱላም ሐያላን የነበሩ ዐሥራ ስምንት ልጆችና ወንድሞች ነበሩት። ከሜራሪም ልጆች ለነበረው ለሆሳ ልጆች ነበሩት፣ አለቃውም ሽምሪ ነበር፤ በኩር አልነበረም፣ አባቱ ግን አለቃ አደረገው። ሁለተኛውም ኬልቅያስ፣ ሦስተኛውም ጥበልያ፣ አራተኛው ዘካርያስ ነበር። የሆሳ ልጆችና ወንድሞች ሁሉ ዐሥራ ሦስት ነበሩ እንደ ወንድሞቻቸው ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች የአለቆች ሰሞኖች እነዚህ ነበሩ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ። በምሥራቅም በኩል ዕጣ ለሰልምያ ወደቀ። ለልጁም ብልህ መካር ለሆነው ለዘካርያስ ዕጣ ጣሉ። ዕጣውም በሰሜን በኩል ወጣ። ለኦቤድ ኤዶም በደቡብ በኩል ለልጆቹም ለዕቃ ቤቱ ዕጣ ወጣ። ለሰፈኒና ለሆሳ በምዕራብ በኩል በአቀበቱም መንገድ ባለው በሸሌኪት በር በኩል ጥበቃ ከጥበቃ ላይ ዕጣ ወጣ። በምሥራቅ በኩል ስድስት ሌዋውያን ነበሩ። በሰሜንም በኩል ለየዕለቱ አራት፣ በደቡብ በኩል ለየዕለቱ አራት፣ ለዕቃ ቤቱም ሁለት ሁለት ነበሩ። በምዕራብ በኩል በፈርባር መንገድ ላይ አራት፣ በፈርባርም አጠገብ ሁለት ነበሩ። ከቆሬና ከሜራሪ ልጆች የነበሩ የበረኞች ሰሞን ይህ ነበር። ከሌዋውያንም አኪያ በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋያ ቅዱሳቱ ቤተ መዛግብት ላይ ተሾሞ ነበር። የለአዳን ልጆች ለለአዳን የሆኑ የጌድሶናውያን ልጆች ለጌድሶናዊ ለለአዳን የሆኑ የአባቶች ቤቶች አለቆች ይሒኤሊ የይህኤል ልጆች በእግዚአብሔር ቤት በሚሆኑ ቤተ መዛግብት ላይ የነበሩ ዜቶም፣ ወንድሙም ኢዩኤል። ከእንበረማውያን፣ ከይስአራውያን፣ ከኬብራውያን፣ ከዑዝኤላውያን የሙሴ ልጅ የጌርሳም ልጅ ሱባኤል በቤተ መዛግብት ላይ ተሾሞ ነበር። ወንድሞቹም ከአልዓዛር ልጁ፣ ረዓብያ ልጁም የሻያ ልጁም ኢዩራም፣ ልጁም ዝክሪ፣ ልጁም ሰሎሚት መጡ። ይህ ሰሎሚትና ወንድሞቹ ንጉሡ ዳዊትና የአባቶች ቤቶች አለቆች፣ ሻለቆችና የመቶ አለቆች፣ የሠራዊቱም አለቆች በቀደሱት በንዋየ ቅዱሳቱ ቤተ መዛግብት ሁሉ ላይ ተሾመው ነበር። በሰልፍም ከተገኘው ምርኮ የእግዚአብሔርን ቤት ለማበጀት ቀደሱ። ባለ ራእዩም ሳሙኤል፣ የቂስም ልጅ ሳኦል የኔርም ልጅ አቤኔር የጹርያም ልጅ ኢዮአብ የቀደሱትን ንዋየ ቅዱሳት ሁሉ ከሰሎሚትና ከወንድሞቹ እጅ በታች ነበር። ከይስ አራውያን ከናንያና ልጆቹ ሹማምንትና ፈራጆች ይሆኑ ዘንድ በውጭው ሥራ በእስራኤል ላይ ተሾመው ነበር። ከኬብሮናውያን ሐሽቢያና ወንድሞቹ ጽኑዓን የነበሩትን ሺህ ሰባት መቶ ሰዎች ለእግዚአብሔር ሥራ ሁሉ፣ ለንጉሡም አገልግሎት በዮርዳኖስ ማዶ በምዕራብ በኩል ባለው በእስራኤል ላይ ተሾመው ነበር። ከኬብሮናውያንም እንደ አባቶች ቤቶች ትውልዶች የኬብሮናውያን አለቃ ይርያ ነበር። ዳዊት በነገሠ በአርባኛው ዓመት ይፈልጓቸው ነበር፣ በእነርሱም መካከል በገለአድ ኢያዜር ጽኑዓን ሃያላን ሰዎች ተገኙ። ወንድሞቹም ጽኑዓን የነበሩት የአባቶች ቤቶች አለቆች ሁለት ሺህ ሰባት መቶ ነበሩ። ንጉሡም ዳዊት ለእግዚአብሔር ጉዳይ ሁሉና ለንጉሡ ጉዳይ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው።